የሰብአዊ መብት ጥሰት ፈጽመዋል ባላቸው ከሰላሳ በላይ በሚሆኑ ሰዎች ላይ ክስ ሊመሰረት መሆኑን የኦሮሚያ ክልል ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ህጉ አቶ ዳንኤል አሰፋ ለአሜሪካ ድምፅ እንደተናገሩት ከሰብአዊ መብት ጥሰት በተጨማሪ በሌሎች የሙስና ወንጀሎች ላይ የተሳተፉን ጨምሮ በአጠቃላይ ሁለት መቶ አስር የሚሆኑ ሰዎች ላይ ምርመራ ማጠናቀቁን ነው። ባልደረባችን ሙክታር ጀማል ከአቶ ዳንኤል አሰፋ ጋር ቃለ ምልልስ አድርጓል። አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ህግ። እናም የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ህግ ያወጣው መግለጫ ወደ ሁለት መቶ አስር የሚጠጉ ሰዎች በተለያዩ ወንጀል ለክስ ሊቀርቡ እንደሆነ ነው የገለጸው። የት የት ምን ላይ የተሰማሩ ናቸው? በብዛት እዚህ የተያዙ ሰዎች ኦሮሚያ ውስጥ የተፈጸሙ ወንጀሎች ናቸው። ወንጀሎቹ አይነት የህዝብና የመንግስትን ሀብት መሬት የዘረፉ ሰዎች እና የሰብአዊ መብት የፈጸሙ ሰዎች ላይ በማስረጃ አስደግፈን እርግጠኛ ሆነን ጥፋተኝነታቸውን ወንጀለኛ ያነቃቸውን አትሊስት በእኛ በኩል እንደ መስሪያ ቤት ካረጋ በኋላ የተደረገ ኦፕሬሽን ነው። ቦታዎቹም ያው በብዛት የተወሰኑ ዞኖች ላይ ፊንፊኔ ዙሪያ ልዩ ዞን፣ የኦሮሚያ ልዩ ዞን ምራባሲ ደቡብ ምዕራብ ሸዋ፣ አራጌ አርሺ አካባቢ፣ ሰሜን ሸዋ አካባቢ ያተረቀሙ ወንጀሎች ናቸው። የእነዚህ ሰዎች የስራ ድርሻና ስልጣንን በተመለከተ ምን አይነት ሰዎች ናቸው ተጠያቂ የሆኑት? ተጠያቂ የሆኑት ሰዎች በብዛት የመንግስት ኃላፊዎች አሉበት፣ ሹመኞችም ጭምር የቀድሞም ያሁንም ሹመ ሰራተኞች አሉበት። ነዚህ በዙም የነበሩ ሲተባበሩ የነበሩ ደላሎች አሉ፣ ብዙም ብሎም ነጋዴዎች አሉ መሬት ነጋዴ ህጉማ ጁንባ ይፈትል ውሸት በሌለ ሰው በሞተ ሰው ምናምን እየተደራጀ ሰው የቤት እና የመኖሪያ ቦታ ተደራሽነትን ለማሟላት መንግስት በሚሄደው ጭኖች ማኒፑሌት አድርገው ለአንድ ሰው ሳይሆን ለሀያ ሰው ለሰላሳ ሰው ሊበቃ የሚችል እስከ አራት ሺህ ካሬ ሜትር ድረስ ከዛም በላይ መሬት ያበሰበሱ ሰዎች ላይ ብዛት ተኮት ይደረግቀው የሰብአዊ መብት ረገጣን በተመለከተ ምን አይነት ሰዎች፣ ምን ያህል፣ የት የት ነው ይህ የተነሳው? ከሰላሳ በላይ የሆኑ ሰዎች ናቸው ቅርስር የዋሉት ሰብአዊ መብት ረገጣው ጋር ተያዩ። እነዚህ ሰዎች ትዕዛዝ ከሰጡ ኃላፊዎች ጀምሮ ትዕዛዙን ተቀብለው እስካስፈጸሙ ሰራተኞች ድረስ ማረሚያ ቤት ውስጥ የተፈጸመ የሰብአዊ የሆነ ክፍ ላይ የተወሰደ ከጊዜ ወደ ጊዜ ችሎት ውሏቸውን እየተከታተላችሁ ለሚዱ ማድረስ ይችላል። ናቸው ሰብአዊ መብት ረገጣ ተጠርጥረዋል የተባሉ ሰዎችን በዚህ ደረጃ በግልጽ መንግስት ብዙ ጊዜ መግለጫ ሲሰጥበት ብዙም የተለመደ አይደለም። ይህ አሁንም የምንሰማው ነገር ከአሚኒስቲ ኢንተርናሽናል ዘገባ ጋር ተያይዞ የመጣ ነው ወይ ከዛው ቀደም ሲመረመር የነበረ ነው? ያው አንዳንዴ ነገሮችን መደራረብ ይችላሉ፣ ግጥምጥሞች ሊኖሩ ይችላል። ያ ማለት ግን ምክንያትና የውጤት ግንኙነት አላቸው ማለት አይደለም። የወንጀል ምርመራ ስራ ደግሞ አንዳንዴ አመታትን የሚፈጅራል ሰዎች እንደዚህ ዝም ብለህ ከመሬት ተነስተህ ኢንተርናሽናል ትናንት ሪፖርት ስላወጣ አንተ ዛሬ ወንጀል መርመረ ሰዎችን ወንጀለኛ ብለህ የምታስርበት ጊዜውም፣ አቅሙም፣ እድሉም አይኖርም። የግጥም ደሞች ጉዳይ እንጂ ምንም አይነት ግንኙነት የላቸው። የሰብአዊ መብት ክሶችን በተመለከተ ሀገር ውስጥ በጸጥታ ኃይሎች፣ በግለሰቦች የሚነገሩ ማለት ነው። ለምሳሌ ከዚህ ቀደም የአሜሪካ ድምፅም የዘገበበት ወለጋ አካባቢ አንድ ሰው እጁ ታስሮ በፖሊሶች ተከቦ ሳለ ወደ ማረፊያ ተወስዷል ከተባለ በማግስቱ ተገሏል የሚል ዜና ወጥቶ የአካባቢውንም ሰዎች ቪኦኤ ሲያናገራቸው ሊያመልጥ ሲል ነው የተገደለው የሚል መልስ አግኝቶ ነበር። ሌላኛው ደግሞ በቅርብ ሐረር አካባቢ አንድ ሰው ተገሎ ከዛ በኋላ በጅብም ተበልቶ ተገኝቷል የሚል ዜና ተሰራይቷል። መሰል ድርጊቶችንና ጉዳዮችን በተመለከተ በእጃችሁ የያዛችሁ ጥናት ወይ ደግሞ እዚህ ውስጥ የተካተተ አለ አቶ ዳንኤል? እዚህ ውስጥ አልተካተቱም። እነዚህ አሁን የምትላቸው ክስተቶች የተወሰኑት ቆይተዋል፣ የተወሰኑት የቅርብ ጊዜ ነው። ቅድም እንዳልኩ ነው። አሁን ለምሳሌ ሐረርጌው የተከሰተው ኦልሞስት ሁለት ሳምንት አልፎታል። አለ ወንጀል ምርመራ በጣም ከባድ ነው። አንዳንዴ ሳምንታትን፣ ወራትን፣ ዓመታትንም ሊፈጅ ይችላል። ወንጀሉ እንደሚፈጸምበት ረቂቅነቱ፣ ጥንቃቄው፣ ማነው የፈጸመው የሚለው በጣም ወሳኝ፣ በተለይ ደግሞ አሁን አንተ ያነሳሃቸው ቦታዎች፣ በተለይ በምዕራብና ደቡብ ኦሮሚያ አካባቢ የሚገኙ ቦታዎች ላይ አሁን እንደሚታወቀ አማፂ ቡድን አለ። ሳላ ይዞ ጫካ አለ። ያ አማፂ ቡድን የሚፈጽማቸው ነገሮች መንግስት ኃይልና እና በእነሱ መሀል ባለ ውጊያ ምክንያቱም መንግስት ኃላፊነት አለበት የዜጎቹን ደህንነት ሰላም የማስከበር አንድ ሀገር ውስጥ ደግሞ ሞኖፖሊ ኦፍ ፓወር ሊኖረው የሚችሉ አንድ አካል እሱ መንግስት ነው። ያንን የሚገዳደር ኃይል ባለበት እና በዚህ አክቲቭ በሆነ ጦርነት እና ውጊያ ባለበት ቦታዎች ላይ በሚፈጸሙ ወንጀሎች እና ክስተቶች ላይ የፍትህ ስርዓትን የማስፈን እንትን በጣም አስቸጋሪ እና ከባድ ነው። ስለዚህ መረዳት ያለበት ማንኛውም ሰው እናንተም ብትሆኑ በጠቅላይ አቃቢ የተቻለ የተቻለን እየሰራ ነገር ግን በተወሰኑ ቦታዎች ላይ ያለው የችግሩ ስፋትና ጥልቀት በጣም ከባድ ከመሆኑ የታ በአዘቦት ጊዜው የፍትህ የማስፈን ስራ ብቻ ሊፈታ የማይችሉ ብዙ ነገሮች አሉ። አንዳንዴ መረጃዎች የሚወጡበትን መንገድ በጣም አስቸጋሪ ነው። ለምሳሌ አሁን ከጉጂ ጋር ደቡብ በፍርድ ላይ ተያይዞ እየመረመርናቸው ያሉ ጉዳዮች አሉ። ጉዳዮቹ ሲዘገቡ አምነስቲም ጭምር ሲዘግቡ በሚዲያም ሲዘገብ እና መሬት ላይ ወርዶ እኛ ወንጀል ምርመራውን ስናደርግ ያለው ነገር ኮምፕሊትሊ ይለያያል። አንዳንድ አክቲቭ ጦርነት ላይ የተከሰተን ሞት በሰላሙ ጊዜ መንገድ ላይ እየሄደ እንደተከሰተ ሞት አድርጎ የመዘገብ ነገር አለና እና ከዚያ አንጻር በዝርዝር ውስጥ ቅድምም እንዳልኩ ነው የወንጀል ምርመራ ሂደት ውስጥ አስቸጋሪ ውጤት ስለሚኖረው፣ ዝርዝሩ ውስጥ አልገባልህም። ነገር ግን ከትንሽ ጊዜ በኋላ ያው በተመሳሳይ መልኩ ሞጆ መግለጫ የምንሰጥባቸው ይሆናል። ምርመራቸው እያለቁ ያሉ ከይዞች አሉ እንዳልኩ ምስራቅ አድርጌ ላይ ተከሰት የተባለው ምርመራው ወደ መጠናቀቅ እየደረሰ ነው። ወንጀሉን የሰሩ ሰዎች ወደ ሕግ ይቀርባሉ። ደቡቡም እንደዛው ወለጋ ላይ ይሄ ባልልህም ጀነራሌ ግን በሰፊው በዘመቻ መልክ የምርመራ ሂደት ዳድ ያሉ ጉዳዮች አሉና መታገስን ይፈልጋሉ ከእናንተም ከሕዝብም ሳይት ነገር ግን በተመሳሳይ ሁኔታ ተመሳሳይ እርምጃ ወስደን የምናሳውቅ ይሆናል። አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ይህን ቃለመጠይቅ ለማድረግ ፈቃደኛ ሆነው ከኛ ጋር ስለቆዩ በጣም እናመሰግኖታለን። አመሰግናለሁ።